ሳይንስና ቴክኖሎጂ የገንዘብ ነክ ቴክኖሎጂዎች ወይም ፊንቴክስ እንደ ሞባይል ባንኮች፣ ዲጂታል ክፍያዎች፣ ቁጠባ፣ ብድርና የመድን አገልግሎት የመሳሰሉትን ከዚህ በፊት ተጠቃሚ ላልሆኑ ሕዝቦች ለማዳረስ እድል ይሰጣል። ይህም እንደ ኢትዮጵያ ላሉ አዳጊ ሀገራት የፋይናንስ አካታችነትን ለመጨመር ኢኮኖሚን ለማሳደግና ድህነትን ለመቀነስ በእጅጉ ይጠቅማል። ያም ሆኖ እንደ ኬንያ ናይጄሪያና ደቡብ አፍሪቃ ካሉ የአፍሪቃ ሀገራት ጋር ሲነጻጸር የኢትዮጵያ ገንዘብ ነክ ቴክኖሎጂ ዘርፍ እድገቱ ዝቅተኛ መሆኑ ይነገራል። የኦንላይን ክፍያን ጨምሮ የሀገሪቱን የገንዘብ ዝውውር የሚቆጣጠረው የኢትዮጵያ ንግድ ባንክ በጎርጎሪያኑ 2020 ዓም ፋይናንስ ከፋይናንስ ውጪ ለሆኑ አካላት ዘርፉን ከከፈተ ወዲህ የኦንላይን ክፍያን የሚያሳልጡ ገንዘብ ነክ ቴክኖሎጂዎች ፈቃድ ማግኘት ጀምረዋል። ከነዚህም መካከል በቅርቡ ከኢትዮጵያ ብሔራዊ ባንክ ለኦንላይን ክፍያ መግቢያ ፈቃድ ያገኘው ፍናምፔ የተባለው ዲጂታል መድረክ ይገኝበታል። በፍናምፔ ዋና ስትራቴጂ ኦፊሰር የሆኑት አቶ አብዲ መኮንን እንደሚሉት ይህ ዲጂታል መድረክ በንግድ ድርጅቶችና በደንበኞች መካከል የማሳለጥ ስራ ይሰራል። አገልግሎቱ ፔመንት ጌትዌይ ይባላል። ከናሽናል ባንክ ሰርቲፋይድ ሆነን ላይሰንስ አግኝተን የጀመርነው ነው። እንትን ነው ሲስተሙ የሚሰራው የፔመንቶችን በድርጅቶች እና በከስተመሮቻቸው መካከል የማሳለጥ ስራ ነው የሚሰራው። እኛ ይሄንን ሰርቪስ ለመጠቀም ሰዎች ሲፈልጉ ፈናምፔ ዶት ኮም የሚባል ዌብሳይታችን ላይ ወይ ደግሞ አፕሊኬሽን ናችንን አውርደው እዛ ላይ ሬጅስተር ያደርጋሉ። ቢዝነሶች ናቸው ሬጅስተር የሚያደርጉት። ቢዝነሶቹ እዛ ላይ ሬጅስተር ካደረጉ በኋላ ለሚሰጡት ሰርቪስ ወይ ደግሞ ለሚሰጧቸው ማንኛውም አገልግሎቶች የሚቀበሉትን ብሮች በየተለያየ ባንክ አካውንት ከፍተው በተለያየ ባንክ አካውንት መሰብሰብ ሳይጠበቅባቸው ከኛ ጋራ አካውንት በመክፈታቸው ብቻ ብዙ የባንክ እና የዋሌት ኦፕሽኖችን እንሰጣቸዋለን። በኢትዮጵያ ንግድ ባንክ ፈቃድ ከ ሰጣቸው 11 የኦንላይን ክፍያን ከሚያሳልጡ ገንዘብ ነክ ቴክኖሎጂዎች ጋር የተቀላቀለው ይህ ዲጂታል መድረክ የንግድ ድርጅቶች በማንኛውም የክፍያ ዘዴ ከደንበኞቻቸው የሚቀበሏቸውን ክፍያዎች አንድ ቦታ ላይ እንዲያገኙ ያስችላል። የእነሱ ከስተመሮች ወደ እነሱ ሜይ ቢ ኢኮሜርስ ከሆኑ ወደ እነሱ ዌብሳይት ሄዶ መክፈል ቢፈልግ ወይ ደግሞ ኖርማል ሾፖች፣ ሱፐርማርኬቶች፣ የተለያዩ ተቋሞች፣ ሬስቶራንቶችም ከሆኑ ፔመንቶችን ሲቀበሉ ብዙ አካውንት እና ብዙ ዋሌት ማስተዳደር ሳይጠበቅባቸው ፈናን ላይ አካውንት ከከፈቱ በማንኛውም ፔመንት ሜተድ ክፍያዎች ሲከፈሉ ብሮቻቸውን ሰብስበው ከዛ ወደ ወደ ፈለጉት ባንክና ዋሌት አማራጭ ደግሞ ማውጣት የሚችሉበት በመሀል ያለውን ሀስል እና ሪኮንሲሌሽን መስራቶችን ሙሉ በሙሉ የሚያጠፋ ሲስተም ነው። ይዘን ይመጣ ይህም እንደ አቶ አብዲ ገለጻ ከዚህ በፊት የነበረውን የንግድ ድርጅቶች ያሰራር ውጣ ውረድ ያስቀራል። ለምሳሌ አንድ ቢዝነስ እኛ ጋራ ሲመጣ ፈናምፔ ዶት ኮም ብሎ ይገባና ና ሬጅስተር ያደርጋል የንግድ ፈቃዶቹን ኤቭሪቲንጉን ያሟላ ና መጠቀም ሲጀምር አሁን ለምሳሌ የእሱ ከስተመሮች የሚከፍሉት በሲቢ ብር፣ በቴሌ ብር፣ በኤምፔሳ በአቢሲኒያ በተለያየ ባንኮች ከስተመሮቹ መጥተው መክፈል የሚፈልጉት እነሱ መጥተው ሊከፍሉ ሲሉ አሁን በድሮ መንገድ ከሆነ ይህ ቢዝነስ ኦነር ሲቢ ብርም ቴሌ ብርም አቢሲኒያ ሁሉንም አካውንት መክፈት ይጠበቅበታል። ስለሆነ ሁሉ አካውንት ሲከፍት እና ብሮች በዚህ አካውንቶች በከስተመሮቹ በፈለጉት መቀበል ሲጀምር ምን ችግሩ ኮሎች ይመጣሉ፣ ሪኮንሲሌሽን ይመጣል። ሶ እዚህኛው አካውንቴ ላይ ስንት ብር አለ፣ እዛኛው ላይ ስንት ብር አለ፣ እንትና ምን ላይ ነው የላከው? እንትን እያለ ማታ ማታ የሚሰሩ ሪኮንሲሌሽኖች አሉ። ይሄ በጣም አድካሚና ለመታለልም የሚጋልጥ ግን ሬጅስተር አድርጎ የእኛን ሲስተም ሲጠቀም ወዲያውኑ በማንኛውም አማራጭ ከስተመሮቹ እንዲ መክፈል እንዲችሉ ያደርገዋል። ሰውየው እየዞረ በየባንኩ አካውንት የመክፈት ሀስሉ ይቀንስለታል። ከዛ ደግሞ ብሮችንም ሲቀበል ብሮችን ሪኮንሳይል ለማድረግ ወደ አንድ አካውንት ሙቭ ማድረጉ ምናምን ይቀንስለታል። በአሁኑ ወቅት ተጠቃሚው ከዲጂታል አሰራሮች እንዲሸሽ የሚያደርጉ በተለይ በምግብ ቤቶችና ሱቆች የሚታዩ የኦንላይን ክፍያ ማረጋገጫ ችግሮችን ከመፍታት አንጻርም ዲጂታል መድረኩ ከፍተኛ አስተዋጽኦ እንዳለው አስረድተዋል። ውስጥ ሀገራችን ወደ ካሽለስ ሶሳይቲ እየሄደች ነው ያለችው እና ሰዎች በዲጂታል ሊከፍሉ ሲሉ ከዛ ዲጂታሉ ሞሮፍ እንደውም ሀስል የሚሆንባቸው ነገሮች አሉ። ቢካዝ ካሽ ብንሰጥ ካሹን ሰጥተን መውጣት እንችላለን፣ ግን በዲጂታል ስንከፍል ቆይ ስልክህን አምጣ ተብሎ ፎቶ ተነስቶ ይዘው ተሄደው ሊወድቅ ይችላል። ሴኪሪቲ ብሪችች ሊኖሩት ይችላሉ። ብዙ ነገር ሊሆን ይችላል። ከዛ ደግሞ የተከፈሉትን ደግሞ ስክሪን ሻቱን አካውንት አካውንቲንግ የሚሰሩት ወይም ለዚህ ፔመንት የሚቀበሉ ሰዎች ሪኮንሲሌሽኖች መስራት ይሄ ፔመንት የቱ ጋር ነው የገባው የቱ ባንካችን ላይ ነው ያለው ምናምን ብሎ ትራክ ማድረጉ ምናምን ሰው ዲጂታል የሆነ ትራንዛክሽንን የበለጠ እንዲጠላው እና አድካሚ ሆኖ እንዲታየው እያደረገ ነው ያለው። በዛም ላይ ደግሞ ትላልቅ የሆኑ ትራንዛክሽን ፊዎች መምጣት እየጀመሩ ነው ዲጂታል ፕላትፎርሞች ላይ እና እሱን ፕሮብለም መቅረፍ እንችላለን። ፔመንትን ከአንድ ቦታ አንድ ቦታ መላክ ብቻ ሳይሆን ደግሞ አክቹዋሊ ቢዝነሶች ሲስተማ ዴይ ቱ ዴይ አክቲቪቲያቸውን የሚያቀልላቸው ሶፍትዌር ቢፈልጉ የሚያወጡት ሶፍትዌሩን ለማግኘት የሚያወጡት ኮስትም ቬሪ ሀይ ስለሆነ ስቲል በኦልድ መንገድ ላይ ነው ያሉት እና እኛ ይዘን የመጣ ነው ይህንን ሶሉሽን ለማቅረብ ነው። ሶ ቢዝነሶች ከኛ ጋር ብቻ በመስራታቸው የሶፍትዌር ሶሉሽኖችን ኦፈር አድርገን አንደኛ ቢዝነሳቸውን ማቅለል ከዛ ደግሞ ከስተመር ሰርቪሳቸውን በጣም ኢዚ ማድረግ፣ ፔመንት የአካውንቲንግ ስራቸውንም ደግ በጣም ቀላልና ሀስለስ የሚያደርግ ሶሉሽን ነው ዘን የመጣ ነው ብለን እናምናለን። መረጃዎች እንደሚያሳዩት ባዳጊ ሀገራት ዲጂታል ክፍፍል፣ የቴክኖሎጂ መሰረተ ልማት ግንባታና የዲጂታል እውቀት አነስተኛ መሆን ለቴክኖሎጂ አጠቃቀም ተግዳሮቶች ናቸው። ከዚህ አንጻር ኢትዮጵያ ውስጥ የሚታየውን የዲጂታል ቴክኖሎጂ እውቀት ውሱንነት ግምት ውስጥ በማስገባትም ፈናምፒ ያጠቃቀሙ ቀላል ሆኖ መሰራቱን ባለሙያው ገልጸዋል። ከኢንተርኔት ተደራሽነት አንጻርም ያለ በይነ መረብና ያለ ስማርት ስልክ መክፈል የሚቻልበትን ዲጂታል አማራጭ አቀርቧል። የገንዘብ ማስተላለፊያ አገልግሎት ክፍያውም አነስተኛ መሆኑን አመልክተዋል። ፍናምፔይ በድረገጽ፣ በአንድሮይድ መተግበሪያ እንዲሁም የጥሪ ማዕከል በማዘጋጀት በስልክ አገልግሎቱን እየሰጠ መሆኑን ገልጸዋል። የዲጂታል መድረክ ከሚሰጣቸው ገንዘብ ነክ አገልግሎቶች ባለፈም ለንግድ ድርጅቶች ሶፍትዌሮችን ማዘጋጀትን ጨምሮ ሰፋ ያሉ የቴክኖሎጂ አገልግሎቶችን እንደሚያቀርብ ማስረድተዋል። ለእንደዚህ አይነት ቢዝነሶቻችን ሶፍትዌሮችንም በነፃ ኦፈር እናደርጋለን። እነሱ ምንድን ናቸው? ለምሳሌ ትላልቅ አከፋፋዮች ኦር ማኑፋክቸሪንግ ላይ የሚሰሩ ድርጅቶች ይኖራሉ እና ፔመንታቸውን በእኛ ሲያደርጉ የሚሸጡትን እቃ ደግሞ የሚያስተዳድሩበት ሶፍትዌር ደግሞ ሊያስፈልጋቸው ይችላል። ስቶክ ማኔጅመንት የሚባለው ማለት ነው። የተሸጠውን እና የገባውን እቃ ማኔጅ የሚያደርጉበትን በነጻ አብረን የምንሰጣቸው ይሆናል። ለሬስቶራንቶችም ፔመንቶችን የሚቀበሉበትና ቼክ የሚያደርጉበትን ሶፍትዌርም በነጻ እንሰጣቸዋለን። እኛ ለሬስቶራንቶች ሌላ ምን ኦፈር ይዘንላቸው መተናል? ሪል ታይም ሰውየው ልክ ሲከፍል ኮንፈርም የሚያደርጉበት እና የሰውየውን ስልክ ተቀብሎ ፎቶ ማንሳት ምናምን የሚባሉ ነገሮችን ሙሉ በሙሉ የሚያጠፋ ሶፍትዌርም አድርገን አብረን እኛ ጋር አብረው ለሚሰሩ ቢዝነሶችም ሙሉ በሙሉ ቢዝነሳቸውንም ጭምር ዲጂታላይዝ የሚያደርጉበትን ሶፍትዌሮች ኦፈር እናደርግላቸዋለን። በሌላ በኩል በዲጂታል ቴክኖሎጂ ዓለም ከሳይበር ደህንነትና የውሂብ ጥበቃ እንዲሁም ከቁጥጥር ስርዓቶች ጋር የተያዙ ስጋቶች ተደጋግመው ይነሳሉ። ከዚህ አንጻር የፍናምፔ አገልግሎት ምን ያህል አስተማማኝ ነው? ባለፈው ላይ ላውንች ከማድረጋችን በፊት ስንሰራ የቆየ ነው። በአስተማማኝ መልኩ ሲስተማችን ፔመንቱን ማሳለጥ እንዲችል የሚያደርገውን የቴስቲንግ እና የፓይለቲንግ ፌዝ ነበረ እየሰራን የነበረው። በዚህ በቴስቲንግ ታይማችን ላይ ያው አገራችን ላይ እንደሚታወቀው ኢንሳ ተቋም አለ። መረጃ ደህንነትን በስርዓት መሰራቱን ቼክ የሚያደርግ ነው። በሱም ሰርቲፋይድ ሆነናል። በራሳችንም ደግሞ ሰርድ ፓርቲ ኦዲቶችን እያስደረግን ኢንተርናልም ሴኪሪቲ ቼክ አስደርገንም ነው ናሽናል ባንክም ወደ ማርኬት እንድንገባ ብቁ ናቸው ብሎ የሰጠን ይህንን ስናደርግ ፓይለቲንግ ፌዛችን ላይ ከሁለት ነጥብ አምስት ሚሊየን በላይ ትራንዛክሽኖችን አድርገን ይሄ ደግሞ በብር ሲተረጉም ደግሞ ወደ አንድ ነጥብ አምስት ቢሊየን ብር ትራንዛክት አድርገናል። ይህንን ስናደርግ ምንም አይነት የሴኪሪቲ ብሪቾችም የሲስተም ፌለሮችም አላጋጠሙንም ነበር እና በደንብ ቴስት አድርገን ሴኪሪቲውንም በደንብ ቼክ አድርገን የሚያስፈልጉትን ሰርተፍኬቶቹንም አሟልተን ነው አሁን ወደ ማርኬት እየገባን ያለ ነው። እንደ አቶ አብዲ ገለጻ ዲጂታል መድረኩ በአሁኑ ወቅት በእንግሊዝኛና በአማርኛ ቋንቋዎች የሚሰራ ሲሆን ለወደፊቱ ግን ሌሎች የሀገር ውስጥ ቋንቋዎችን የማካተት እቅድ አለ። 61 በመቶ የሚሆነው የሀገሪቱ ህዝብ የባንክ አገልግሎት አያገኝም፣ የሚሉት ባለሙያው ከዚህ የማህበረሰብ ክፍል ውስጥም ቢያንስ የተወሰነውን የአገልግሎቱ ተጠቃሚ ለማድረግ በከተሞች ሳይወሰን በተለያዩ የሀገሪቱ ክፍሎች በአነስተኛ የኢንተርኔት ግንኙነት እንዲሁም ያለ ኢንተርኔት አገልግሎቱን የማስፋፋት ግብ መኖሩንም ገልጸዋል። የእኛ እቅድ ኢን ደ ፊውቸር ሴንትራላይዝድ የሆነውን ይሄ ሀገሪቷ መሀል ከተማ ላይ ብቻ ሴንትራላይዝድ የሆነውን እንደዚህ የቴክኖሎጂ ውጤቶች ገበያ ወዳልደረሰባቸው ቦታዎች ላይ ማድረስ ነው። እንደሚታወቀው ኦልሞስት ስልሳ አንድ ፐርሰንት ኦፍ የእኛ ሀገር ሰው አንድ ባንክድ ነው የባንክ ሰርቪስ የፋይናንሻል ሰርቪሶችን በትራዲሽናል መንገድ በእቁብና በተለያዩ ነገሮች ካልሆነ በስተቀር ባንክ ሰርቪሶችን ማግኘት አይችልም። ስለሆነ የኛ ትልቁ አላማችንም ይህንን ዲጂታላይዜሽን ይዘን ወደ ሙሉ ኢትዮጵያ ማድረስ ነው። እሱንም ስናደርግ ኢንደ ኒር ፊቸር ፖዝንም መጨመር እናስባለን። ይህንንም ደግሞ ሶሉሽን በጣም ላይት ዌት አድርገን ነው የሰራ ነው። የትኛውም ኤሪያ ላይ ብንወስድ ማንም ሰው መጠቀም የሚችለው ሆኖ ነው የተሰራው። ፍናምፔ ቢትኔት ቴክስ ሶሉሽን በተባለ የሀገር በቀል የቴክኖሎጂ ኩባንያ የተመሰረተ ነው። ኩባንያው ድሬትዩብ የተባለው የመዝናኛ ድረገጽ መስራች በሆኑት አቶ ቢንያም ነገሱ ተባባሪ መስራችነት የተቋቋመ ነው። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።